በፌዴራል መንግስት በምክትል ጠቅላይ ሚኒስትርነት ማዕረግ ያላቸው ወይዘሮ አስቴር ማሞና የኦሮሚያ ክልል ፕሬዚዳንት አቶ ሙክታር ከድር ከያዙት የፓርቲ አባልነት ተነሱ። እስካሁን በነበረው የኢህአዴግ ልምድ ከተሄደም ከፌዴራልና ከክልል መንግስት ስልጣናቸውም ሊነሱ ይችላሉ ተብሏል። ከስልጣን ተነሱ የተባሉት ቀድሞውንም በህዝብ አልተመረጡም ያሉት ደግሞ የተቃዋሚ ፓርቲ ፓርቲ አመራር የምንፈልገው የግለሰቦችን መለዋወጥ አይደለም ይላሉ። እስክንድር ፌው ተከታዩን አጠናቅረዋል። ይህ በኦሮሚያ ክልል የተቃውሞ እንቅስቃሴ ከተጀመረ ከፍተኛው ሹምሽር ነው። የኦህዴድ ጽፈት ቤት ኃላፊ የነበሩት አቶ ዳባ ደበሌ ከኃላፊነት ዝቅ ሲደረጉ ከፍተኛ ተብሎ ተጠቅሷል። በዚያ መለኪያ ከሄድን አሁን የተነሳው ቢሮ ራሱ ነው። ኢህአዴግ ስልጣን ከያዘበት ጊዜ ጀምሮ የግንባሩ አባል የሆነ ድርጅት ሁለቱንም ሊቀመንበሮቹን በስልጣን ዘመን መሀልና በአንድ ጊዜ ሲያሰናብት አይታወቅም። በኦህዴድ ግን ይህ እውን ሆኗል። ድርጅቱ ለአገር ውስጥ የመገናኛ ብዙሃን በላከው አጭር መግለጫ ይህንኑ አረጋግጧል። የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ ሊቀመንበር አቶ ሙክታር ከድርና ምክትላቸው ወይዘሮ አስቴር ማሞ ከኃላፊነት የተነሱት በራሳቸው ፈቃድ መሆኑንም ድርጅቱ የላከው መግለጫ አመልክቷል። ሰሞኑን በተካሄደው የተሃድሶ ስብሰባ ላይ ከኃላፊነት ለመነሳት ለማዕከላዊ ኮሚቴው ጥያቄ ማቅረባቸውንም የጠቀሰው በምትካቸው አቶ ለማ መገርሳ ሊቀመንበር፣ ዶክተር ወርቅነህ ገበየው ደግሞ ምክትል ሊቀመንበር ሆኖ መመረጣቸውንም አስታውቋል። እስካሁን በነበረው የኢህአደግ አሰራር ከፓርቲ ኃላፊነት የሚነሱ ሰዎች ከፌዴራልና ከክልል ስልጣን መነሳታቸውም የተለመደ ነው። እናም ከኦህዴድ ሊቀመንበርነት የተነሱት አቶ ሙክታር ከኦሮሚያ ክልል ፕሬዚዳንትነትም ሊነሱ ይችላሉ። የኦህዴድ ምክትል ሊቀመንበርና በፌዴራል መንግስቱ ካቢኔ ምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ክላስተር አስተባባሪ እንደዚሁም የሲቪል ሰርቪስና የሰው ሀብት ልማት ሚኒስትር የሆኑት ወይዘሮ አስቴር ማሞም እንደዚሁ በዚህ ኃላፊነት ላይ ቀጥሉ ይችላሉ። በተለይ አቶ ሙክታር ከድር በአጭር ጊዜ ውስጥ ለከፍተኛ ስልጣን የበቁና በኢህአዴግ አመራሮች ዘንድም ተቀባይነት እንዳላቸው የሚነገርላቸው ናቸው። በፌዴራል መንግስቱ ካቢኔ በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪ እንዲሁም የሲቪል ሰርቪስ ሚኒስትር ሆነው አገልግለዋል። ተመልሰው ወደ ክልል የተላኩት የቀድሞው የኦህዴድ ሊቀመንበርና የኦሮሚያ ክልል ፕሬዚዳንት አቶ አለማየሁ አቶምሳ ከዚህ ዓለም በሞት መለየታቸውን ተከትሎ ነው። በኦሮሚያ ክልል የተነሳው የተቃውሞ እንቅስቃሴም ከእርሳቸው የፕሬዚዳንትነት ዘመን ጋር ተገጣጥሟል። ከኦህዴድና ከክልሉ ባለስልጣናት ተጨማሪ መረጃና ቃለ ምልልስ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። በኦሮሚያ ክልል በስፋት የሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግረስ ግን በጉዳዩ ላይ አስተያየት ሰጥቷል። የግለሰቦች መለዋወጥ ሲሉ ነው የኦፌኮ የስራ አስፈጻሚ ኮሚቴ አባል አቶ ጥሩ ነገምታ እርምጃውን የገለጹት። ለእንደዚህ አይነት ጉዳይ የኢትዮጵያ ህዝብ በጣም የቆየ በኃይለ ስላሴ ጊዜ የተጀመረ አንድ ተረት አለው የጉልቻ መለዋወጥ ወጣ አጣፍጥን የሚል ግለሰቦችን ከግለሰቦች መቀያየር ለህዝብ የሚሰጠው ትርጉም የለም። ለህዝብ የሚሰጠው ትርጉም ቢኖር የስርአት ለውጥ ነው። የእኛ ፓርቲም እንደ ፓርቲ ህዝባችንም እንደ ህዝብ የሚፈልገው የግለሰቦች ቦታ መለዋወጥ ሳይሆን የስርአት ለውጥ ነው። እዚህ ላይ አቶ ጥሩነህ፣ እስቲ ፖለቲካዊ እንድምታውን እንመልከት። አቶ ሙክታር ከድር በኢትዮጵያ ፌዴራል መንግስት ውስጥ በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ክላስተር አስተባባሪ የሲቪል ሰርቪስ ሚኒስትር የነበሩ ከፍተኛ ስልጣን ላይ የነበሩ በኋላም የቀድሞውን የኦሮሚያ ፕሬዚዳንት የአቶ አለማየሁ አቶምሳን መሞት ተከትሎ ኦሮሚያን በፕሬዝዳንትነት እንዲያስተዳድሩ የተሾሙ ናቸው እና አሁን ከዚህኛውም ኃላፊነታቸው ተነስተዋል። ወይዘሮ አስቴር ማሞም እንደዚሁ የአቶ ሙክታርን ቦታ ቀደም ሲል አቶ ሙክታር ይዘውት የነበረውን ቦታ ተክተው ሲሰሩ የቆዩ በምክትል ጠቅላይ ሚኒስትር ማድረግ የመልካም አስተዳደር ክላስተር አስተባባሪና የሲቪል ሰርቪስ ሚኒስትር የሆኑ ከፍተኛ ባለስልጣን ናቸው። እና ምንድን ነው ፖለቲካዊ እንድምታው? ለምን ይህ ተደረገ ብለው ያስባሉ እርስዎ? እንደዚህ አይነት የሹምሽር መሾም፣ መሻር፣ መሾም፣ መሻር የመሳሰሉት ነገሮች አንድምታቸው ፓርቲው እየከሰረ ወይም እየዘቀጠ መምጣቱን ነው የሚያመለክተው። ህዝባዊ ጥያቄዎች እያየሉ መምጣታቸው፣ ህዝባዊ ግፊት፣ ህዝባዊ እንቅስቃሴዎች እያየሉ መምጣታቸውን ነው የሚያመለክተው። ተገዢዎች ወይም ህዝቡ እንደ ቀድሞ መገዛት አለመፈለጉ ብቻ ሳይሆን ገዥዎች እራሳቸው እንደ ቀድሞ ህዝቡ መግዛት አለመቻላቸውን ነው የሚያመለክተውና እዚህ ላይ ግን ሌላ ጥያቄ ላንሳ። እንግዲህ በኢህአዴግ አሰራር እስካሁን እንዳየ ነው ሰዎች ከፌዴራል መንግስትም ሆነ ከክልል ኃላፊነታቸው ከመነሳታቸው በፊት መጀመሪያ ከፓርቲ ስልጣን ነው እንዲለቁ የሚደረገው። እንድምታው ይሄ ነው። እነኚህ ሁለት ሰዎች በዚህ መንገድ ከፓርቲ ስልጣን ከለቀቁ በኋላ የፌዴራል ወይም የክልል መንግስት ኃላፊነታቸውን ይዘው ላይቀጥሉ የሚችሉበት እድል ሰፊ ነው። እና እርሶ ህዝባዊ ቁጣ እያየለ በመምጣቱ የሚል አገላለጽ ተጠቅመዋል። በእርሶ እምነት የኦሮሚያ ህዝብ የማይፈልጋቸው ተነስተው ህዝቡ የሚፈልጋቸው በንጽጽር ማለት ነው ወደ ስልጣን መጡ የሚል ነው አስተያየቶት። እሱን ግልጽ እንዲያደርጉልኝ ነው። በግለሰብነታቸው የተሾሙትንም ሆነ የወረዱትን ህዝብ የመረጣቸው አይደሉም። ስለዚህ ህዝብ የሚፈልጋቸው አይደሉም። ነገር ግን በዚህ አይነት ሁኔታ ትንሽ እፎይታ ያስገኝላቸው እንደሆነ ወይም ማስተንፈሻ መንገድ መፈለጋቸው አይነት ነገር ወህደድ ማለት እኛ እንደምንረዳው ከሆነ የኦሮሞ ህዝብን ወክለው በኢህአዴግ ውስጥ ያሉ ሳይሆን የህወሓትን አላማ ለማስፈጸም በኦሮሚያ ውስጥ የተወከለ ድርጅት አድርገን ነው የምንመለከተው። በቅርቡ ስብሰባ ያካሄደው የኢህአዴግ ምክር ቤት በዚህ አመት መጀመሪያ የሚተገበሩ የለውጥ ፕሮግራሞች እንዳሉ አስታውቆ ነበር። እንደዚህ አይነት እርምጃዎች በሌሎችም ክልሎች ሊቀጥሉ እንደሚችሉ የተቃዋሚ ፓርቲዎች ይገምታሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።